ከስምንት አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም ከተቋማቱ እድሜ እኩል የኖሩትን ህግጋትና ፖሊሲዎች አሁን አለም ለገጠሟት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶች ይቀርብባቸዋል። ለሰላሳ ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት ዩኤንኤችሲር ያገለገሉት አቶ መንገሻ ከበደ ኤ ፉልፊሊንግ ጀርኒ ስሩ ኮንፍሊክትስ ኤንድ ኮንትራዲክሽንስ ወይም በግጭቶችና ቅሬታዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ እንግሊዝኛ ባሳተሙት መጽሐፍ ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳሰሳል። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። በግጭቶች እና በቀራኔዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁት እና ከአስተዳደጎ ልነሳ፣ አስተዳደጎ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ የውጭ አገር ሰዎች ጋር ተደባልቀው ስለተለያዩ አገሮች እንዲያውቁ እድል ሰጥቶት ነው ያደጉት። ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለ ዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበሩት አመለካከት ምን ነበር? እኔ ተወልጄ ያደኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ቄስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋራ እና ያደረግኩበት ሁኔታ ነው። ከዛም አልፎ ለቤሩት ተላኩኝ አሜሪካን ዩኒቨርሲቲ ያኔ ነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ መውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበረ። ለአጭር ጊዜ እስኪ ገብቼ ሊየው በሚል እንደ ቀልድ በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ ሰማኒያ ሁለት ሰማኒያ ሶስት ያንን ስራ ጀመርኩኝ በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት ስለ ድርጅቱ ያለኝ መረዳት ምንድናቸው? ጠንካራ ጎኖቹ ምንድናቸው? ደካማ ጎኖቹ የሚለውንም ለመገንዘብ እች እያለው ማለት ነው። እስኪ እነዚህን ጠንካራና ደካማ ጎኖች እና እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች። እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት? እንግዲህ የተባበሩት መንግስታት፣ ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብዓዊ አገልግሎት እና ሰብዓዊ እርዳት የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽን ክስቱ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብቶ እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውዝ ወስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኛ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተጋራ አድርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭያ አይቻለሁ። ላይቤሪያ ተፋያልኩኝ። ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት፣ ከድርጅቱ ገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንዳንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በተባበሩት መንግስታት ተቋም ውስጥ መስራት እንደው በአጭሩ የተባበሩት መንግስታት ሲምፕሊፋ አርገን የሚነጋገረው ከተባለ ማየውን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኒክሊየር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፅን በድምፅ መሻር መብት አስጥቀውላቸዋል፣ እና አንፎርችነትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የአለምን ህዝብ ፍላጎት የሚያሟል ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ አንዴ ናይጄሪያ ቢመጣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገጥንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው። በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለ እና ይሄስ ምን ይመስል ነበር የተባበሩ መንግስታቶች አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች፣ በተለይም ይሄ ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። ተባበሩት መንግስታት አሁን ሁኔታው እየተለወጠ ነው፣ ግን መጀመሪያ አሁን ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይህ ገፋ ትምህርት የላቸው የአፍሪካም ሆነ ባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቀዋ ግን እኔ መጥቻለኝ አለቃ ነኝ ልክ እንደ የቅኝ ገዥ መሪ እንትን የሚለዋሉ አሁንም ቢሆን ያ ችግር እየቀጠለ ነው እ ዩኤንኤችሲአር የምኮራበት የምመካበት መስሪያ ቤት ነው እንግዲህ ከሰላሳ አመት በላይ እንትን ብያለኝ እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሰሙ አይቻላል እውነት ለመናገር አሁንም ይሆናል ብዬ አላሙ ያ ምንድን ነው ብቃት ያለው አፍሪካዊ ያለው ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው የአሜሪካ መንግስት ዩኤንኤችሲአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ ከአሜሪካዊ ነው አራት ነጥብ ያን ሁኔታ የግዴታ በገሃድ አወጥተን እየተያየንበት መቅረብ መቻል አለብን። ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማኒያ ዓመት ላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ አመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ አመታት ውስጥ እና ድርጅቱ ግን የነበረውን አስራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ ዓመት በላይ ከድርጅቱ ጋር መኖሩ ኖሮ ማጠን ይህንን አስተያየት እንዴት ያዩታል? እውነት ነው። ንጋች እንግዲህ የአለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋር በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒታሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው የተባበሩት መንግስታት ለውጥ ለውጥ ተባለ እና የአንዱ ፈረሰ እና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄዎች የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች በሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው ኃይላችን እናጠፋለን። እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች አሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለ እና ይሄ የተባበሩት መንግስታት ችግር ነው። ስኬት የመጣ ችግር ነው። መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው? ዋነኛው ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን፣ ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ልክ እንደ ጠቀስሽው ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡት ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ የማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽ የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ነዋሪነትን ፈቃድ ሰተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኛ ይሄንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ሊያምየው እኔ እንደው በእኔ እድሜ እንዳየሁት እኔ ገና ስራ ስጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኚህ ችግሩንም አይቻለኝ። በሂደት ደግሞ አብዛኛው አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንዲያውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ ማይቻልም። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለ ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩ አካባቢ መንግስት፣ አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ ያለ፣ ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተረደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ ያለ። ሶማን እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ አሁንም ግን ከሞላ ጎደል ከሞላ ጎደል ፊት ከ የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል። እንግዲህ ወደ መጽሐፎት ለመልሶት መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የስራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ የሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቼዋለሁኝ። እና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም? አንደኛ ወረቀት ሰበስባለሁ በሰራሁባቸው ሁኔታዎች ሁላ የራሴ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ ኢታንክ፣ ዲማም ሆነ አሶሳ ካምፕ የሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው ያለው ሁኔታ ዋናው ጥሩ አይደለም እና ሰላም ያለበት ሀገር ሂድ ተብዬ ሌባኖን ተላኩኝ። እኔ ሌባኖን ቤት እንዳለም አላውቅም ያኔ። አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከሰትበት ወቅት፣ እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ ያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌ ያበቁ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት ኦጋዴን እና የጅቡቲ ከደወሌ ሐረዋ ሽንሌ፣ አዲጋላ እስከ ድሬዳዋ ያለውን ስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጨዋለሽ። እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የሰራሁት ብዬ አጋጣሚ ሆኖ ታሪካዊ ሲግኒፊካንት ያላቸው ጉዳዩ ስለሆኑ እንደው ለሌላው ቢቀር ለልጆችም፣ ለቤተሰብም ይህን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ ምዝገባ ሊበለ እንደው ምናልባት አሁንም ከነሱ ለምን እንደ ጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲ ብሎ አንዳንድ ነገሮችን የአንጸባ አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይ በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረው ሁኔታ ላይረድ ይችላል። ስለዚህ ስር መሰረቱ ምንድን ነው፣ ኋላ እንዴት ነበረ፣ አሁን ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ ግን ከነ ጥቅመቱ ከነምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት፣ ሌላውንም አለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልከበድም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ። የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል እያለሁኝ ሌላው ቢቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው እንደው ያለባቸውን ስሜት ተነፍሱበት መድረክ አለ ብያም አማራጭ የለን። አሁን ቢሆን አሁን ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯን ብያ ምናለ ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀፍ የሚችሉበት ሌላውን ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብያም ምናለ መሻሻል አለበት። የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ የምንስበረው የሚለውን አልከበድም። ያን ደግሞ ልናሻሽል የምንችለው እኛ ነን። እኛ በምንልበት ጊዜ ይሄኔ ልቅ ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ሁሉ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተረዚን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደየወኔ እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማንም ሰብአዊ መብት አለው። ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስኪ እንደው ምንድን ነው መደረግ ያለበት ብሎ በተለይ ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለ እንግ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለበት። አቶ መንገሻ የግለ ታሪኮን እና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ። እኔ የምንድል ስለ በጣም አመሰግናለሁ።